ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ኅዳር 16 2009 ዓ.ም. ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን፣ አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልን እኔም አዲሱ አበበንን በደቡብ ምስራቅና በደቡብ ኢትዮጵያ በ60 ቀበሌዎች ውስጥ አስቸኳይ የውሃ አቅርቦት እንደሚያስፈልግ ተገለጸ። በሶማሌ ክልል አካባቢ ዳይር ተብሎ የሚታወቅ የዝና ወቅት አለ። ይህ ከጥቅምት እስከ ታሳስ የሚዘንበው ነው። ወደ ኦሮሚያ ክልል ደቡብ ቦረናና ጉጂ ስንሄድ ደግሞ ሀገያ ተብሎ የሚታወቀው። ስለዚህ እነዚህ ሁለት በሁለቱ አካባቢዎች ያለው የዝናብ ወቅት አንደኛ በአገባብ፣ ሁለት በመጠን፣ ሶስት በስርጭት ያልተስተካከለ ነው የሆነው። በዚህ መነሻነት የውሃ አቅርቦትና የእንስሳት መኖ አቅርቦት ችግር አለ። አቶ ምትኩ ካሳ የብሔራዊ የአደጋ ቅነሳ አመራር ኮሚሽነር ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤን ኤች ሲ አር በሰሜን ካሜሩን ድንበር አካባቢ በቀላሉ በማይደረስበት ቦታ ላይ የተሰባሰቡ በብዙ ሺህ የሚቆጠሩ ናይጄሪያውን ስደተኞች በአስከፊ ሁኔታ ላይ እንደሚገኙ ገለጸ። መጠለያም ሆነ ሌሎች መሠረታዊ የሆኑ አስፈላጊ ነገሮች እንደማያገኙም ጨምሮ ገልጧል። የአሜሪካ ድምፅ ራዲዮ ዘጋቢ ሊሳሽላይን ላይን ከስደተኞቹ አገልግሎት ዋና ጽህፈት ቤት በላካቸው ዘገባ ዝርዝሩን ገልጣለች። አዳነች ፍሳዬ ታቀርበዋለች። በጸጥታ ችግር ምክንያት በካሜሩን ሰሜን ክልል ለመድረስ በጣም ከባድ ቢሆንም የተባበሩት መንግስታት ድርጅት የስደተኞች አገልግሎት ሰራተኞች በያዝነው ወር ቦታው ድረስ ሄደው ሁኔታዎችን ለመገምገም ችለዋል። የስደተኞቹ አገልግሎት ቃል አቀባይ ሊዮዶፕስ አብዛኞቹ ሴቶችና ልጆች የሆኑ ስደተኞች በአስከፊ ሁኔታ እንደሚገኙና የጽንፈኛው ቦኮሀራም ጥቃት ስጋትም እንዳለባቸው ለአሜሪካ ድምጽ ሬዲዮ ተናግረዋል። አንዳንዶቹ የድህነት ኑሮ ከሚገፉ ቤተሰቦች ጋር ተጠግተው ነው ያሉት። አብዛኛዎቹ ግን ዛፍ ስር ጊዜያዊ መጠለያዎች ውስጥ ወይም በትምህርት ቤቶች ወለሎች ላይ ነው የሚተኙት። ሌሎች ደግሞ ነዋሪዎቹ ከቦኮ ሀራም ጥቃቶች ሸሽተው ትተዋቸው በሄዱ መንደሮች ውስጥ ይኖራሉ። ዶብስ አያይዘውም ስደተኞቹ በድህነት በሚኖሩ የአካባቢው ማህበረሰቦች ትከሻ ላይ ነው ያሉት ብለዋል። የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ስደተኞቹ በአጠገባቸው የተሻለ አስተማማኝነት ወዳለው ሰፈር እንዲዛወሩ ይፈልጋል። ስደተኞቹ በሰሜን በኩል ተገለው ድንበር አጠገብ ከሚገኙት ቦታዎች ወጥተው ሚናኦ ወደተባለ ተባለ 60 ኪሎ ሜትር ርቆ ወደሚገኘው ቦታ እንዲመጡ እያበረታታን ነው። በአሁኑ ወቅት እዚያ ውስጥ ስድሳ ሺህ የሚሆኑ ሌሎች ስደተኞች አሉ። የሚያስፈልገውን አገልግሎትና የጸጥታ ጥበቃም እያገኙ ነው። ወደ ተከታዩ ዘገባ እናልፋለን። በሴቶችና በልጃገረዶች ላይ የሚካሄደውን የሁከትና የአመፃ አድራጎት ለመዋጋት የ16 ቀናት ዘመቻ ዛሬ በይፋ ተጀመረ። ዚምባብዌ ውስጥ የሚካሄደው ዘመቻ አስተባባሪዎች ይበልጥ ያተኮሩት የሀገሪቱ ህገ መንግስታዊ ፍርድ ቤት ህገ ወጥ አድራጎት እንደሆነ በዚህ ዓመት በደነገገውና አሁንም ተስፋፍቶ በሚታየው ለአካለ መጠን ባላደረሱ ልጆች መካከል በሚካሄደው ያለ ዕድሜ ጋብቻ ላይ ነው። በመጽሔት ዝርዝር ዘገባለን። በብዙ መቶዎች የሚቆጠሩ የደቡብ ምስራቅ እስያ ተዋጊዎች እስላማዊ መንግስት ነን ከሚለው ነውጠኛ ቡድን ጋር ለመቀላቀል ወደ ሶሪያና ኢራቅ መሄዳቸው ተሰማ። የደህንነት ጉዳይ ተንታኞች እንደሚናገሩት ይህን አማጺ ቡድን እየተቀላቀሉ ያሉ አሸባሪ ድርጅቶችና ነውጠኛ ቡድኖች ቁጥራቸው እያደገ መጥቷል። ሽብርተኞች የሚያሰሙት ዛቻና ማስፈራሪያ ሊረብሸን ወይም ሊያደናግጠን አይገባም፣ የሚሉት እነዚሁ ተንታኞች ለስጋቶቹ መጨመር ተገቢ ምክንያቶች መኖራቸውን ግን አይክዱም። በእስላማዊ መንግስት ነኝ ባዩ ነውጠኛ ቡድን የተቀሰቀሱና ታማኝ የሆኑ ቡድኖች ከቅርብ ዓመታት ወዲህ ደቡብ ምስራቅ እስያ ውስጥ በርካታ ጥቃቶችን እንዳካሄዱ አይዘነጋም። ከደቡብ እስያ በተጨማሪ መካከለኛው ምስራቅን፣ አውሮፓንና ዩናይትድ ስቴትስን ለአብነት መጥቀስ ይቻላል ይላሉ ተንታኞቹ። ቱርክ የአውሮፓ ህብረትን አስጠነቀቀች የአውሮፓ ህብረት አገሬ ላይ የጀመረውን ማስፈራራት ከቀጠለ ድንበር ከፍቼ በሺዎች የሚቆጠሩ ፍልሰተኞችን ወደ አውሮፓ ህብረት አገሮች እለቃለሁ ሲሉ ፕሬዚደንት ራሴፕ ታይፕ ኤርዶጋን አስጠንቅቀዋል። ምክር ቤት ውስጥ በዛሬው ቀን ስለ ሴቶች ፍትህ ኢስታንቡል ውስጥ በሚካሄደው ውይይት ላይ ንግግር ያደረጉት የቱርኩ መሪ ኤርዶዋን የአውሮፓ ህብረት ለሰነዘረው አስተያየት ሲመልሱ ነው ይህንን ማስጠንቀቂያ ያሰሙት። ብዚ ማችምዝን ነሚ አውሮፓ ብል ልሽኪለር ሃምሳ ሺህ ስደተኞች ካፒቁሌ ድንበር ከተማ ላይ ሲደርሱ ተንጫጫችሁ። ቱርክ ድንበሩን ብትከፍትና ብትለቃቸው ምን ልንሆን ነው ብላችሁ ደግሞ አሰላሰላችሁ። ተመልከቱ፣ ይህ ዛቻችሁ ካልቆመ ድንበሩን እንደምንከፍት ማወቅ አለባችሁ። ይሄ እናንተ ባዶ ማስፈራራት የትማ ያደርስም ነው ያሉት። የአውሮፓ ሕብረት ፍልሰተኞችን ወደ ቱርክ እንደሚልክ የገለጸው በዚህ የአውሮፓ ዓመት መጀመሪያ ገደማ መሆኑ ይታወሳል። ታሪካዊ የተባለው ጃፓንና ደቡብ ኮሪያ ያደረጉት ወታደራዊ ስምምነት ሶል ውስጥ ከሚገኙ ተቀናቃኝ ወገኖች ዘንድ ተቃውሞን መቀስቀሱ ተሰማ። ሁለቱ ሀገሮች በመሰረቱ ታሪካዊ የሆነ ልዩነት እንዳላቸው የሚታወቅ ሲሆን ይህ ስምምነት ታዲያ የቀድሞዋን ቅኝ ተገዢ ኮሪያንና የቀድሞዋን ቅኝ ገዢ የጃፓንን ግንኙነት ያጠናክር ስለመሆኑ ግልጥ አይደለም። በአሁኑ ወቅት በሙስና ከሚጠረጠሩ ሰዎች ጋር መገናኘታቸው የሚነገረው ፕሬዚዳንቷ ፓርክ ጉዌን ሃይ በስልጣን ለመቆየት ከፍተኛ ትግል ውስጥ መሆናቸው ይታወቃል። ከተሳካላቸው ቀሪ ዘመናቸውን የናሙና መሪ ከመሆን ያለፈ ሚና አይኖራቸውም ይላሉ ተንታኞች። ሁለቱ ሀገሮች ባደረጉት አጠቃላይ የደህንነትና ወታደራዊ መረጃ ስምምነት መሠረት ሶልና ቶኪዮ ስለ ሰሜን ኮሪያ አንዳንድ ምስጢራዊ መረጃዎችን ሊቀባበሉ ይችላሉ። ማዕከላዊ ሰሜን ኢራቅ ውስጥ ዛሬ አርብ በደረሰ የባቡር ግጭት አደጋ ቢያንስ 31 ሰዎች ሞተው የመቁሰል አደጋ የደረሰባቸው ሌሎች ከሰባ በላይ የሚሆኑ ወደ ሆስፒታል ተወስደዋል። አደጋው የደረሰው ሁለት ባቡሮች በመጋጨታቸው ሲሆን የኢራን መንግስታዊ ቴሌቪዥን እንደዘገበው የአስቸኳይ ጊዜ ሠራተኞች ለአደጋው በሕይወት ከአደጋው በሕይወት የተረፉትን ሰዎች እየፈለጉ ነው። በኢራን ዋና ከተማ ቴህራንና በሌላኛ የትሁለተኛ ትልቅ ከተማ ማሽሃባድ መካከል ባለው መስመር ላይ የደረሰው ይህ አደጋ አንደኛው የመንገደኞች ባቡር ከሌላው ፈጣን ወይም ኤክስፕረስ ባቡር ጋር በመጋጨታቸው ነው። የክፍለ ሀገሩ ገዢ መሐመድ ሬዛ ሀባዝ ለመንግሥታዊው ቴሌቪዥን ሲናገሩ የሟቾቹ ቁጥር ከፍ ሊል እንደሚችል የአደጋው ትክክለኛ መንስኤም እየተጣራ መሆኑን አመልክተዋል። ኢራን በየዓመቱ በአማካይ 17 ሺህ የትራፊክ አደጋዎችን ሪፖርት እንደምታደርግ አሶሺዬትድ ፕሬስ የሚባለው የዜና አውታር ዘግቧል። ምዝራቃዊ አፍጋኒስታን ውስጥ በሚገኘው ማንግራሃ ክፍለ ሀገር ዛሬ አርብ በደረሰ ፍንዳታ በትንሹ አምስት ሰዎች መገደላቸውን የአፍጋኒስታን ባለሥልጣናት ገለጡ። የአካባቢው ባለሥልጣናት ለአሜሪካ ድምፅ ራዲዮ እንደገለጡት አደጋው ሊደርስ የቻለው የሙከራ የፈንጂ ከሚደረግበት መሳሪያ ላይ ነው። የክፍለ ሀገሩ ዋና ከተማ በሆኑት ጃላላባድ ውስጥ በደረሰው በዚህ ፍንዳታ ሁለት የፖሊስ አባላትና የተወሰኑ ሕጻናት የአደጋው ሰለባዎች እንደሆኑም ተናግረዋል። የክፍል ሀገር አስተዳደር ቃል አቀባይ አታሁላህ ኮጂያኒ እንደተናገሩት አገረ ገዢው ጉላብ ማንጋል ጉዳዩን በከፍተኛ ደረጃ የያዙት ከመሆኑም በላይ ምርመራም እየተካሄደ ነው። እስካሁን ለአድጋው ተጠያቂ ነኝ ወይም ኃላፊነት አወስጃለሁ የሚል ወገን አልተሰማም። በመጨረሻም አዲሱ ትናንትና፣ እኔ እናንተ ታንክስጊቪንግን ቢሮ ውስጥ እያከበርን ሳለን የምስጋና ቀን ማለት ነው አሜሪካውያን ደግሞ በየቤታቸውን የእናንተ ስቱዲዮ ነን ማለት ነው። በምሳውም በተርኪውም ፌሽታ ሲያደርጉ ውለው ነበረ። ምሽት ላይ ደግሞ ያው እንደተለመደው ብላክ ፍራይዴ ወይም ደግሞ ጥቁር እሁድ እየተባለ የሚጠራው ይቅርታ፣ ጥቁር እሁድ ማለት ነው። ለምን ጥቁር እንደሚሉት ግን ጥቁር አርብ እየተባለ የሚጠራ ነው። ዛሬ ማለት ነው ይሄ የሚውለው እና ከፍተኛ ቅናሽ የሚደረግበት እለት ነው። ይሄ በየሱቁ ላይ አዎ፣ ቅናሽ በማድረግ የሚታወቀው ኬ ማርክ ትናንትና አውኑ ነበር፣ ከማለዳ 12 ሰዓት ጀምሮ በሩን ክፍት ያደረገው። ሌሎቹም እንደነ ጄሲፔኒ ቤስት ባይ፣ ታርጌት ወይም ታርዥ የሚባሉት ቀኑም ሙሉ ክፍት ሆነው ነው ያሉት። እንደነ ሜሲስ አይነት በተለይ የኒውዮርኩ ደግሞ እጅግ ግዙፍ ጎልፉ ሜሲስ ነው በዓለም ላይ እና ወደ 16 ሺህ ሰዎች ተሰልፈው እንደነበረ ነው የተገለጸው። 16 ሺህ ገበያተኛ አንድ ሱቅ ደጅ ላይ እስከ ማታ እና በየዓመቱ ሐሙስ ከሚውለው የምስጋና ቀን ወይም ታንክስጊቪንግ ማግስት ያለው የዛሬው አርብ ብላክ ፍራይዴ ይባላል። ቅናሽ በገፍ ነው። ሱቆች ሁሉ ገበያ አዳራሻቸውን ከፍተው የሚቆዩበት ነው እና ፈረንጆቹ ይህንን ብላክ ፍራይዴ ክሬዚ ይሉታል። ያበደቃ ያረገው ማለት ነው በቃ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13615 በ13,775 እና በ13,860 ኪሎሄርዝ በ25 ሜትር ባንድ በ11,720 11,835፣ በ1240 በ12110ና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 16 2009 ምሽት ፕሮግራም ነው። የሙዚቃ አቀናባሪው ሙሉ ጌታ አባተ በ50 ዓመት ዕድሜው አርፏል። ሰማኒዎች ውስጥ ነበሩ ደግሞ አዳዲስ ልጆች የወጡት የነዛን ሁሉ ስራዎች እንግዲህ ሙሉ ለሙሉ የነባሮችንም የነዛንም የኦሮሚኛ ዘፈኖችንም ያኔ በጎልቶ የወጡበት ጊዜ ነበርና ልክ ከባንድ ሲስተም ወደ ዋን ማን ባንድ የሄደው በሙሉ ጌታ ነው። ለበርካታ ዓመታት በሙዚቃ ስራ ከጎኑ ያልተለየው የሙዚቃ ግጥምና ዜማ ደራሲ ዘላለም መኩሪያ ስለ ሙልጌታ ስራዎች ከተናገረው የስርኖ ነው የተሰማችሁት። ሌሎችም የሙያ አጋሮቹ ስለ ሙልጌታ አባት አጫውተውናል፣ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በደቡብ ምስራቅ እና በደቡብ ኢትዮጵያ በስድሳ ቀበሌዎች ውስጥ አስቸኳይ የውሃ አቅርቦት እንደሚያስፈልግ ተገልጧል። ቅድም ሲል በዜናው ላይ እንዳሰማነው በእርዳታ ምግብ ተቀባይነት በአንደኛ ደረጃ በተያዙ ወረዳዎች ያለው የምግብ ስርጭት ከፍተኛ መሻሻል አሳይቷል ተብሏል። በሚቀጥሉት ወራት የተረጂዎች ቁጥር በግማሽ ያህል ሊቀንስ እንደሚችልም ተነግሯል። መለስካቸው አማ ዝርዝሩን ልኮልናል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽሕፈት ቤት በአጭር አጠራሩ ኦቻ በዚህ ሳምንት መጀመሪያ ላይ ይፋ ባደረገው ዘገባ በሶማሌ ክልል ዳይር በተሰኘው የዝናብ ወቅት በቂ ዝናብ ባለመጣሉ በ60 ቀበሌዎች ከፍተኛ የውሃ ችግር ተፈጥሯል ብሏል። የብሔራዊ አደጋ ቅነሳ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ለቪኦኤ በሰጡት ቃለ ቃለመልልስ ደግሞ ቀበሌዎቹ ወይም የውሃ እጥረት የተከሰተባቸው አካባቢዎች በሶማሌ ክልል ብቻ ሳይሆን በደቡብ ምስራቅና በደቡብ የኢትዮጵያ ክፍል በሚገኙ 28 ወረዳዎች የተበታተኑ ቀበሌዎች ናቸው። በእርሳቸው ቀጥተኛ አባባል እነዚህ ቀበሌዎች በሶማሌ ክልል ብቻ ሳይሆን በባሌ ቆላማ አካባቢዎች በቦረና በጉጂ፣ ከዚያም ባለፈ በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በደቡብ ኦሞ ዞን ወረዳዎች የተበታተኑ ናቸው። አቶ ምትኩካሳ ሁኔታውን በማብራራትም እየተሰራ ነው ያሉትንም ዘርዝረዋል። ግልጽ ለማድረግ በሶማሌ ክልል አካባቢ ዳይር ተብሎ የሚታወቅ የዝና ወቅት አለ። ይህ ከጥቅምት እስከ ታሳስ የሚዘንበው ነው። ወደ ኦሮሚያ ክልል ደቡብ ቦረናና ጉጂ ስንሄድ ደግሞ ሀገያ ተብሎ የሚታወቀው ስለዚህ እነዚህ ሁለት በሁለቱ አካባቢዎች ያለው የዝናብ ወቅት አንደኛ በአገባብ ሁለታ በመጠን ሶስታ በስርጭት ያልተስተካከለ ነው የሆነው። በዚህ መነሻነት የውሃ አቅርቦትና ና የእንስሳት መኖ አቅርቦት ችግር አለ። ያ ስላለ ይህንን ችግር በመፍታት ረገድ የኦሮሚያ ክልልም ወደ ሰላሳ አምስት ሚሊዮን ብር በመመደብ እንቅስቃሴ እያደረገ ነው ያለው። አስራ አምስት ሚሊዮን ብር ለእንስሳት መኖ ነው። ሀያ ሚሊዮን ብር ደግሞ ለውሃ አቅርቦት ወደ ሶማሌ ክልል ደግሞ ስንመጣ ከወረዳ ጀምሮ የውሃ ወተር ትረኪንግ ስራ እየሰሩ ነው ያሉት፣ በአሁኑ ሰዓት ማለት ነው። የክልል መንግስትም ኢንቮልቭ አድርጎ ምላሽ እየሰጠ ነው ያለው። አቶ ምትኩ ካሳ አክለውም ችግሩ ቀላል እንዳልሆነና ያለው ስራም ሰፊ እንደሆነ ከወዲሁ አስገንዝበዋል። ስለዚህ አሁን በቀደም ብለን ባነሳ ናቸው የአርብቶ አደር አካባቢዎች ያለው ስራ ግን ትልቅ ትኩረት የሚሻ ነው። ምክንያቱም ቀጣይ ዝናብ የሚያገኙት መጋቢት ወር ላይ ነው። ሶማሌ ክልል ላይ ጎኖ የሚባለው ቦረና ነጉጂ አካባቢ ገና ተብሎ የሚጠራው ዝናብ መጋል ላይ ስለመዝነብ ስለሚጀምርና ቀጣይ ሶስት ደረቅ ወራት ስላሉ ትልቅ ትኩረት የሚፈልግ ይሆናል። በየአስተዳደር ከኑ እና ስለዚህ አደጋውን ለመቀልበስ ሰፊ ስራዎች ናቸው መስራት የሚገባቸው። ያ ተጀምሯል ግን ጠናክሮ መቀጠል ይኖርበታል። በዚህ ሳምንት መጀመሪያ ቀናት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽፈት ቤት ያወጣው ዘገባ እንደገለጸው ባለፈው ነሐሴ ወር የእርዳታ ምግብ በማሰራጨት ረገድ ተግባራዊ በተደረገው ቅደም ተከተል አሰራር ከፍተኛ ለውጥ አስገኝቷል ብለዋል። በአሰረጫጨቱ ቅደም ተከተል በአንደኛ ደረጃ ተይዘው ከነበሩት 22 ወረዳዎች እስካለፈው ጥቅምት ወር ድረስ ወደ አስር ወረዳዎች መቀነሳቸው ታውቋል። ኮሚሽነር ምትኩ ካሳ ለቪኦኤ እንደገለጹትም በአጠቃላይ የምግብ እርዳታ ጠባቂው ቁጥር ከግማሽ ባላነሰ መጠን ሊቀንስ ይችላል ብለዋል። ለዚህ አሁን ባለው ግምት የግምት ነው ሊሆን ይችላል ተብሎ የሚታሰበው ቁጥሩ ይቀንሳል። ሀምሳ በመቶ ይቀንሳል። አምስት ሚሊዮን ቤት ነው ሊወድቅ የሚችለው። ለዚህ መነሻ ምንድነው ከተባለ ከፍተኛ ህዝብ ጥግግት ያለባቸው አካባቢዎች ደጋና ወይና ደጋማ አካባቢዎቻችን ናቸው። ስለዚህ ደጋና ወይና ደጋማ አካባቢዎች ደግሞ የክረምት ዝናቡ በአገባብም በመጠንም በስርጭትም በአወጣጥም የተስተካከለ ስለሆነ ትልቅ ቁጥር ቅነሳ እዛ ነው የሚኖረው። ያ በመኖሩ ምክንያት ግማሽ በግማሽ ይቀንሳል። ስለዚህ አምስት ሚሊዮን ቤት ነው ምንጠብቅ። ኮሚሽነር ምትኩ ካሳ የሀገሪቱን ለአደጋ ተጋላጭነት ለመቀነስ እየተሰራ ነው ያሉትን ስራ በሌላ ዝግጅት ይዘን ለመቅረብ እንሞክራለን። ከወቅቱ ጉዳዮች ጋር በተያያዘ ግን ብሔራዊ ሚቴሮሎጂ ኤጀንሲ ወቅቱን ያልጠበቀ ዝናብም ሆነ ውርጭ በምርት ላይ ሊያስከትል የሚችለውን አሉታዊ ተጽዕኖ እየገለጸ አርሶ አደሩ የምህር ምርቱን በጊዜ እንዲሰበስብ ማሳሰቢያ እየሰጠ ይገኛል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በተያያዘ ዜና የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት ከአራት ቀናት በፊት ዳር 12 በኢትዮጵያ ስላለው የድርቅ ሁኔታ መግለጫ አውጥቷል። ቁልፍ ጉዳዮች ብሎ በዚህ መግለጫው የጠቀሰው በኢትዮጵያ በኤልኒኞ ምክንያት የተባባሰው ድርቅ በበርካታ አካባቢዎች የጎርፍ አደጋ እንዲሁም የበሽታዎች መከሰት ከመሠረታዊ የህዝብ አገልግሎቶች መቋረጥ ጋር ተዳምሮ 10 ሚሊዮን በሚጠጋ የኢትዮጵያውያን ህይወት ላይ ጉዳት እያደረሰ ነው ብሏል። በእነዚህ በተለያዩ አካባቢዎች በተከሰቱ ችግሮች እስከ ያዝነው የአውሮፓውያን ዓመት ፍጻሜ አስቸኳይ እርዳታ ለማግኘት የተደረገው ጥረት እንዳልተሳካ የመንግስታቱ ድርጅት የሰብአዊ ጉዳዮች መርሃ ግብር ይጠቅስና ከእነዚህ አስቸኳይ እርዳታ ከሚያስፈልጋቸው ዋና ዋና የተባሉ ችግሮች መካከል የምግብ እጥረት፣ የተቀማጥና የከብቶች ጤና አገልግሎት ተጠቅሰዋል። ከአሜሪካ ድምፅ መጽሔት ነው እያደምጣችሁ ያላችሁት። የሰማችሁት የዕለቱን ዓብይ ርዕስ ዘገባ ነበር። የትንታኔ መጽሔት ይቀጥላል። የኢትዮጵያን አየር ክልል በመጣሳቸው በቁጥጥር ስር ውለው የነበሩት ሀያ አውሮፕላኖችና አብራሪዎቻቸው በመንግሥት ውሳኔ ጉዟቸው እንዲቀጥሉ መደረጉን የሲቪል አቪየሽን ባለሥልጣን አስታውቋል። አብራሪዎቹ ጋምቤላ የደረሱት ክልከላ በይፋ ከተነገራቸው በኋላ መሆኑን የባለሥልጣኑ ዳይሬክተር ጀኔራል ኮሎኔል ወሰኔለህ ሁነኛው ለአሜሪካ ድምፅ ገልጠዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም አብራሪዎቹ ጉዞአቸውን መቀጠላቸውን አረጋግጧል። የኢትዮጵያ ሲቪል አቪየሽን ባለሥልጣን ዲሬክተር ጀኔራል የሆኑትን ኮሎኔል ወሰኔለ ሁነኛውን ያነጋግረው እስክንድር ፍሬው ነው። ተከታዩን ልኮልናል። ካለፈው ማክሰኞ እስከ ዛሬ ጋምቤላ ውስጥ ምርመራ ሲደረግባቸው የነበሩት የሀያ አውሮፕላኖች አብራሪዎች መሆናቸውን የኢትዮጵያ ሲቪል አቪየሽን ባለሥልጣን ጠቁሟል። ከአሜሪካ ከብሪታንያና ከሌሎችም ሀገራት የመጡ መሆናቸውም ተጠቅሷል። አብራሪዎቹ በ20ኛው መቶ ክፍለ ዘመን መጀመሪያ የተሰሩ አውሮፕላኖችን ይዘው አስር ሀገራትን በ35 ቀናት ውስጥ የማቋረጥ የአየር ላይ ትዕይንት ላይ ነበሩ። ጋምቤላ የደረሱትም የዚሁ ትዕይንት አካል በሆነ በረራ ነው። የኢትዮጵያ ባለስልጣናት ደግሞ አብራሪዎቹ ወደ ግዛታችን የገቡት ያለ ፈቃድና ዓለም አቀፍ የሲቪል አቪዬሽን ህግጋትን በመጣስ ነው ባይ ናቸው። ይህም ሆኖ አብራሪዎቹ ዛሬ በመንግስት ውሳኔ መለቀቃቸውንና ጉዟቸውን መቀጠላቸውን የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር ጄኔራል ኮሎኔል ወሰንየለህ ሁነኛው ተናግረዋል። አብራሪዎቹ ጋምቤላ ላይ የደረሱት ግን ያንን ማድረግ እንደማይችሉ ከተነገራቸው በኋላ ነው ብለዋል። ኮሎኔል ወሰንየለህ ለአሜሪካ ድምጽ ሲያብራሩ ዓለም አቀፍ ሲቪል አቬሽን ህግጋት መሰረት ማንኛውም አይሮፕላን የአንድን ሀገር የአየር ክልል አቋርጦ ሲገባ ፈቃድ ሳይዝ ሊያቋረጥ አይችልም። እንግዲህ ግሩፕ ያው ይህን የሚያስተባብረው አካል መሰለኝ ጥያቄ አቅርቦ ነበረ ጥያቄውን ግልጽ አድርገው አላማው ወዴት ነው የምትሄዱት? ሁለተኛ እኛ ሀገር ከውጭ የሚመጡ እንደዚህ አይነት አውሮፕላኖች ዓለም አቀፍ ኤርፖርት ላይ ማረፍ የሚገባቸው እና አዲስ አበባ ኤርፖርት ብቻ ማረፍ እንደሚችሉ ቀጥታ ከአዲስ አበባ ወደ ጋምቤላ መሄድ እንደሚችሉ እና በዚህ መሰረት ጥያቄውን አስተካክለው እንዲያቀርቡ ነበር እንዲያቀርቡ። እነሱ በቀጥታ ጋምቤላ ለማረፍ ነው ጥያቄ ያቀረቡ እና ይሄ የማይቻል መሆኑም በተደጋጋሚ ነግረናቸዋል። አንዴ ሁለቴ አይደለም ብዙ ጊዜ ተደጋጋሚ ነግረናቸዋል። እኛ እንደሆነ ጥያቄውን አስተካክለው ያቀርባሉ ስንል እነሱ ኤርስፔሱን አቋርጠው ሲገቡ ያዋየናቸው በጥሩ ሁኔታ ያው የሲቪል አይሮፕላን መሆናቸውም ስለታወቀ ምንም ብዙም የዓለም አቀፍ ሕጉም መጣስ ካልሆነ በስተቀር የሚያደርሱ ጉዳት ስለሌለ እንዲያርፉ ካምፔን አድርገናል። እዚም ለምን ህጉን ጥሰው እንደመጡ ምርመራ የሚመለከተው አካል አድርጓል። በመጨረሻ በመንግስት ውሳኔ ዛሬ ሄደዋል፣ ወደሚሄዱበት ተሸኝተዋል። ለምርመራ የሚያስፈልገውን ጊዜ ያህል እዚህ ቆይተዋል። ከማክሰኞ ጀምሮ እስከዛሬ ድረስ ያው መንግስት ፋይናሊ ወስኖ እንዲሄዱ ተወስኖ ሄደዋል። እዚህ ውሳኔ ላይ እንደተደረሰ በእርግጥ እኔ የውሳኔው አካል ሆኜ አልሰራሁም። ሌላው አካል ነው የወሰነው። በምን መልኩ እንደወሰኑ እርግጠኛ ሆኜ መናገር አልችልም። ነገር ግን እስከሚገባኝ የራሴ ግምት የምወስደው ያው የተለየ ጉዳት አላደረሱም የሚል እምነት ያለ ይመስለኛል ከዛም በተረፈ ዓለም አቀፍ ሕግ መጣሳቸው ምንም ግልጽ ነው ለማንም ለአቪዬሽን ውስጥ ለሚሰራ ሰው ለሚሰራ አካል ግልጽ ነው። ነገር ግን ለምን እንዴት መንግስት እንደወሰነ እንግዲህ ያለውን ሁኔታ በደንብ መርምሮ ይመስለኛል የሚመለከተው አካል ወስኗል። እ ዘርዘር አድርገው ከስንት ሀገራት የተውጣጡ ስንት አብራሪዎች ነበሩ? ጋምቤላ ላይ ያረፉት እዚህ የቆዩት የእኛውን ሪፖርት ገና አልደረሰኝም። ስንት ናቸው? ሪፖርቱ፣ የምርመራው ሪፖርት እኛ ጋር አልመጣ ገና። ተጠናክሮ የሚቀርብ ነው። ሀያ አይሮፕላን መሆናቸውን ብቻ ነው በእርግጠኝነት የማውቀው። ከዚህ የሄደ የእኛ አባል አለ፣ እንግዲህ ሪፖርቱን ሲያቀርብ ነው። ያው ዛሬ እንዳየኸው የእኛ ስቴክ ሆልደርስ ሱሷ ላይ ነው። ዛሬ ዋል ነው ምርመራው የተጠናቀቀው፣ ማታ ነው ወደ ቢሮ የገባሁትም። አሁን ነው አሁን ስገባ ነው አንተም የመጣኸው። በኢትዮጵያ ውስጥ አሁን ተግባራዊ እየተደረገ ያለው የአስቸኳይ ጊዜ አዋጅ የወሰናቸው ቦታዎች አሉ። ከጸጥታ አንጻር የተከለሉ ቦታዎች አሉ። ከዚህ ኪሎ ሜትር ርቀት ውጭም ከዚህ ሰዓት በኋላ መንቀሳቀስ አይቻልም የሚሉ ከዚህም አንጻር ታይተዋል። አሁን የነዚህ አውሮፕላኖች ወደ ኢትዮጵያ ግዛት መግባት እንግዲህ በድንበር በኩል ነው ገቡ ያሉኝ፣ ጋምቤላ ነው ያረፉትም እና ከሱ ጋር እንዴት ነው የሚገናኘው? ይሄ በምንም መልኩ ከሱ ጋር የሚገናኝ ነገር የለም። ይሄ በማንኛውም ወቅት በየትኛውም ጊዜ ዓለም አቀፍ ሲቪል አቪዬሽን የወጣው ኮንቬንሽን ወይም የተስማማንበት ኮንቬንሽን ሀገሮች የተስማሙበት ኮንቬንሽን አስፈቅዶ መግባት እንዳለበት ይታወቃል። ካላስፈቀደ ጥሷል ህግ ማለት ነው። ስለዚህ ከዚህ ከአስቸኳይ አዋጁ ምንም የሚገናኝ ነገር የለውም። ይሄ ቢኖርም ባይኖርም ይሄን ሆኑ ነገር ነው የምናደርገው እና ምንም ግንኙነት የለውም። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የአብራሪዎቹን መለቀቅና ጉዞ መቀጠል አረጋግጧል። ጉዟቸውን መቀጠላቸውን ተረድተናል ነው ያለው ኤምባሲው ለአሜሪካ ድምፅ በላከው አጠር ያለ መግለጫ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። ተከታዩ ዘገባ ወደ ሶማሊያ ይወስደናል። የሶማሊያ የፓርላማና ፕሬዚደንታዊ ምርጫ ሂደት መጠነ ሰፊ የሙስና አድራጎት እየተፈጸመበት ነው የሚሉ ውንጀላዎች እየተሰሙ ነው። በጉዳዩ ዙሪያ ምርመራ ሊከፈት በመሆኑም በሚቀጥለው ሳምንት አዲስ ፕሬዚደንት ተመርጦ መጠናቀቅ ያለበት ሂደት መጓተቱ አይቀርም ይባላል። ጄምስ በቲ ያጠናቀረውን ዘገባ ቆንጅታየት አቀርበዋለች። የሶማሊያን የምርጫ ሂደት ለወረሱት በርካታ ችግሮች ምክንያቱ ሙስናው ነው ይላሉ። አንድ የቀድሞ የሀገሪቱ የምክር ቤት አባል ቢሻር ኢጋዝ ኢብራሂም እንደሚሉት አብዛኛው ሙስና የሚፈጸመው የተወካይ ምርጫ ሂደት ላይ በክልላዊ የምርጫ ኮሚሽኖች ነው። በጁባላንድ የምርጫ ኮሚሽኑ ገንዘብ ተቀብሎ ሲያበቃ የሚፈልገውን የወረዳ ተመራጭ እያስተካክልለታል፣ የጸጥታ ኃይሎችንም ያለ አግባብ ይጠቀምባቸዋል ብለዋል። አብዛኛው የሙስና ተግባር የሚፈጸመው ጁባላንድ ውስጥ ነው። ለሚፈልጉት እጩ 20 ሺ፣ 30 ሺ ዶላር አምጣ ብለው ይቀበሉና ያን እጩ ይመርጡታል። እኔ ለምሳሌ በእጩነት ቀርብ ያለሁ የቀድሞ የፓርላማ አባል ነኝ። ግን ሌላው እጩ 30 ሺ ዶላር ለጁባላንድ የምርጫ ኮሚሽን ሊቀመንበር ስለሰጠ እርሱን መረጡት። ሶማሊያ በአሁኑ ወቅት በክልሎች የምክር ቤት ተወካዮች ምርጫ በማካሄድ ላይ ናት። እነሱ ደግሞ ቀጣዩን የሀገሪቱን ፕሬዚዳንት ይመርጣሉ። አሁን ሁለት የሶማሊያ የምርጫ ተቆጣጣሪ አካላት በበርካታ የሀገሪቱ ክልሎች እየተፈጸመ ነው የተባለውን የማጭበርበር ድርጊት አስመልክቶ ምርመራ እንከፍታለን ሲሉ ትናንት አስታውቀዋል። የክልል ልዑካንና እጩዎች መዝገብ ላይ የማጭበርበር ድርጊት ተፈጽሟል፣ የመንግስት የጸጥታ ኃይሎች ለአንዳንድ እጩ ተወዳዳሪዎች እንዲያዳሉ እየተደረገ ነው የሚሉ እና ሌሎችም ውንጀላዎች ናቸው የሚሰሙት። የሀገሪቱ የቀድሞ የምክር ቤት አባል ኡጋስ ኢብራሂም በተባሉት የምርጫ ሂደት መዛባት ተግባራት ላይ የሚካሄደው ምርመራ ለዘንድሮ ህዳር ሰላሳ ማለትም በሚቀጥለው ሳምንት መከናወን ያለበትን የአዲስ ፕሬዝደንት መረጣ ሳያዘገየው አይቀርም ብለዋል። ልዑካኑ ከየክልሉ ወደ ሞቃዲሾ እየመጡ ፕሬዝደንቱን ይመርጣሉ። ነገር ግን ከየክልሉ የመጡት በሙስና በገንዘብ ስለሆነ ሞቃዲሾም ላይ በገንዘብ ነው የሚሰሩት። ለዚህ ነው ምርጫው የተዛባ የሚሆነው። የአሜሪካ ድምፅ የሶማልኛ ቋንቋ አገልግሎት ያነጋግራቸው አንድ የመንግስት ዋና ኦዲተር ዶክተር ኑህ ፋራ በተጠቀሱት የምርጫ ሂደት ማዛባት ተግባራት ዙሪያ ባደረጉት ክትትል የተወካይ ድምፅን በገንዘብ መግዛት እና እጩዎችን ማስፈራራትን የመሳሰለ ተግባር እየተፈጸመ መሆኑን ደርሰንበታል ብለዋል። ወደ ቀጣዩ የትንታኔ ርዕስ እናልፋለን። በሴቶችና በልጃገረዶች ላይ የሚካሄደውን የሁከትና የአመፃ አድራጎት ለመዋጋት የ16 ቀናት ዘመቻ ዛሬ በይፋ ተጀምሯል። ዚምባብዌ ውስጥ የሚካሄደው ዘመቻ አስተባባሪዎች ይበልጥ ያተኮሩት የሀገሪቱ ህገ መንግስታዊ ፍርድ ቤት ህገወጥ አድራጎት እንደሆነ በዚህ ዓመት በደነገገውና አሁንም ተስፋፍቶ በሚታየው ለአካለ መጠን ባላደረሱ ልጆች መካከል እንዲፈጸም በሚደረገው ዘመቻ ላይ መሆኑ ተገልጧል። ሴባስቲያን ሞፉ ከሐራሬ የላከው ዘገባ አለ። ሰሎሞን ክፍሌ ያቀርባል። በያዝነው ሳምንት የወጣ ስታቲስቲክስ ዘንድሮ ብቻ አምስት ሺህ የሚሆኑ የዚምባብዌ ህፃናት ካለዕድሜ ጋብቻ ጋር በተያያዘ ምክንያት ትምህርት አቋርጠዋል ይላል። ይህም ልጆቹ በትምህርት እንዲገፉ የሚፈልጉትን የዓለሙን ድርጅት ባለሥልጣናትና ያለ ዕድሜ ጋብቻውን ለማስቀረት የሚታገሉ ወገኖችን ክፉኛ አሳስቧል። በዚምባብዌ የልጃገረዶችን መብት ለማስከበር የሚሠራው መንግሥታዊ ያልሆነው ድርጅት ባልደረባ ዚቫይ ማካንዳ በዛሬው ዕለት ሲናገሩ የአሃዙ አስደንጋጭነት ድርጅታቸው ትኩረቱን ወደ ሌላ አቅጣጫ እንዲያዞር ማስገደዱን አስረድተዋል። We are specializing on the topic እኛ በዚህ ጉዳይ ላይ የምንሰራ ሰዎች ልጃገረዶችን ከትምህርት ቤት እንዲሩቁ ያስገደደው ምንድን ነው በሚለው ጥያቄ ላይ እንድናተኩር አድርጎናል። ምክንያቱም ያለ ዕድሜ ጋብቻ ስረ መሰረቱ ምን እንደተረተን መፍትሄ ለመሻት ይረናናልና ልጃገረዶቹ ተማሪዎች ያለ ዕድሜያቸው የሚያገቡበት ምክንያት ከድህነት፣ ከባህል ተጽዕኖ ወይም በቤተሰቦቻቸው በሚደርስባቸው ጥቃት፣ በተለይ በወላጅ አባት ወይም እናት ማደግ አለመቻቻል መሆኑን ሊያነሱ ይችላሉ። በእነዚህና ሌሎች ምክንያቶች ሊሆን ይችላል። እንግዲህ ሴት ልጆችን አብርሮ ላለ እድሜ ጋብቻ የሚዳርገው ዚምባብዌ ገርልስ ሌገሲ የተሰኘው ኤንጂኦ መንግስታዊ ያልሆነ ድርጅት ማለት ነው በዛሬው ዕለት ያለ ዕድሜ ጋብቻን ለማስቀረት ከመንግስቱ ጋር ተገናኝተው ከተወያዩ ዓለም አቀፍ የመብቶች ጥበቃ ተከራካሪ ቡድኖች አንዱ ነው የሚያሳዝነው ደግሞ ይህ የዛሬው ስብሰባ የተካሄደው የሀገሪቱ ህገ መንግስታዊ ፍርድ ቤት ዕድሜዋ ከ18 ዓመት በታች የሆነችን ሴት ልጅ ማግባት ህገ ወጥ ነው ሲል ከበየነ በኋላም ድርጊቱ በቀጠለበት ወቅት ነው ኩምቢራል ካህያ የዚምባብዌ ልጃገረዶችንና ሴቶችን ለስልጣን ማብቃት የተባለው የድርጅት መሥራችና ዋና ዳይሬክተር በበኩላቸው ሲናገሩ ሕግ ማውጣቱ ብቻ ትርጉም የለውም ብለዋል። በባህላችን መሰረት አንዲት ልጃገረድ እንድታገባ እንጠብቃለን። ሕገ መንግሥታዊ ፍርድ ቤቱም ጋብቻ ለመፈጸም 18 ዓመት መሆን አለበት ሲል መደንገጉ አስደስተናል። እኛ አሁን ማረጋገጥ የምንፈልገው የሕጉን መሰረት ብቻ ሳይሆን ተግባራዊ መሆኑን ጭምር ነው። መንግስት ካሁን በኋላ ሲቪክ ድርጅቶችን ሌሎች የማህበረሰብ ክፍሎችን በማነጋገር ሴቶች ልጆች ያለ እድሜ እንዲያገቡ ማስገደድ እንደሌለባቸው ማስረዳቱን መቀጠል አለበት። በተባበሩት መንግስታት ድርጅት የህዝቦች ፋንድና ፕላን ኢንተርናሽናል መሰረት ዚምባብዌ ያለ እድሜያቸው ሕፃናት ሴት ልጆች በብዛት ትዳር እንዲይዙ ከሚደረጉባቸው አራት ደቡባዊ የአፍሪካ ሀገሮች አንዷ ናት። ሌሎቹ ሶስቱ ማላዊ፣ ሞዛምቢክና ዛምቢያ ናቸው። በዚምባብዌ ዕድሜያቸው 18 ሳይሞላቸው ጋብቻ የሚፈጽሙ ሴት ልጆች ከአንድ ሶስተኛ በላይ ሲሆኑ ምክንያቶቻቸው ድህነት፣ የሃይማኖትና የባህል ተጽዕኖዎች ናቸው። የተባበሩት መንግስታት ድርጅት ድርጊቱን የሰብአዊ መብቶች ጥሰት ነው ሲል ይኮንነዋል። ከምሽቱ 3 ሰዓት ከ31 ደቂቃ ነው አዲስ አበባ ላይ። አሁን ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ኅዳር 16 ምሽት መደበኛ ስርጭት ነው እያደመጣችሁ ያላችሁት። አፍሪካ በጋዜጦች አዘጋጅና አቅራቢዋ አዳነች ፍሳሀዬ ተከታዩ ዝግጅት ነው። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የሞሮኮ የፎስፌት ኩባንያ ኢትዮጵያ ውስጥ የ3.7 ቢሊዮን ዶላር የማዳበሪያ ፋብሪካ ለመመስረት ስምምነት ፈረመ፣ በቻይና አበዳሪነት ምስራቅ አፍሪቃን ለማገናኘት የሚሠራው የባቡር ሐዲድ መረብ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የፋይናንሻል ታይምስ ጋዜጣ ድረገጽ በዘገበው መሰረት ኦሲፒ በሚል አህጽሮት የሚታወቀው ፎስፌትን ወደ ውጭ በመላክ ከዓለም ግዙፉ የሆነው የሞሮኮ የፎስፌት ኩባንያ ኢትዮጵያ ውስጥ በ3.7 ቢሊዮን ዶላር የማዳበሪያ ኩባንያ ለመገንባት ስምምነት ፈርሟል። ኦሲፒ 95 ከመቶ የመንግሥት ይዞታ ሲሆን ከአፍሪቃ ትልቁ የሁለት በማደግ ላይ ያሉ ሀገሮች የጣምራ ባለቤትነት ያለው ኩባንያ እንደሚሆን ከዓለም ትልልቅ ከሚባሉት የማዳበሪያ ኩባንያዎች አንዱ እንዲፈጠር እንደሚያደርግ፣ 25 ሚሊዮን ቶኖች ማዳበሪያ በማምረት አቅም እንደሚጀምር የፋይናንሻል ታይምስ ጋዜጣ ድረገጽ ዘግቧል። እንደ አውሮፓ አቆጣጠር በ2022 ዓ ም አጋማሽ ገደማ ከ6 ዓመታት በኋላ ማለት ነው፣ ማዳበሪያ ማምረት ይጀምራል ተብሎ የሚጠበቀው ኩባንያ ለኢትዮጵያ የእርሻ ዘርፍ ትልቅ ለውጥ ያመጣል ይላል ዘገባው። ከሀገሪቱ አጠቃላይ ምርት 45 ከመቶ ወደ ውጭ ከሚላከው ሸቀጣሸቀጥ 90 ከመቶ ደግሞ ከእርሻ ዘርፍ የሚገኝ መሆኑን ዘገባው ጠቅሷል የኢትዮጵያ ኢኮኖሚ ከዓለም በከፍተኛ ፍጥነት በማደግ ላይ ካሉት ኢኮኖሚዎች አንዱ ሲሆን በአሁኑ ወቅት ለእያንዳንዱ ሄክታር ስንዴ 57 ኪሎ ግራም ለእያንዳንዱ ሄክታር በቆሎ ደግሞ 34 ኪሎ ግራም ማዳበሪያ ትጠቀማለች ይላል ኦሲፒ አውሮፓ ግን ለተመሳሳይ አሃዝ 150ና 250 ኪሎ ግራም ማዳበሪያ ነው የሚጠቀመው። የኢትዮጵያ የማዳበሪያ አጠቃቀም ዝቅተኛ የሆነው በከፊልም ቢሆን ሁሉም የሀገሪቱ ማዳበሪያ ከውጭ ሀገራት የሚገባ ስለሆነ ነው። አብዛኛውን የሀገሪቱ ኢኮኖሚን የሚቆጣጠረው የኢትዮጵያ መንግስትም የውጭ ምንዛሪ እጥረት አለበት ይላል ዘገባው። ግዙፉ የማዳበሪያ ኩባንያ የሚሰራው ድሬዳዋ ላይ ነው። በጅቡቲ ወደብ ደግሞ ከሞሮኮ የሚላከውን ፎስፈሪክ አሲድን ሊያስተናግድ የሚችል መሠረተ ልማት ይዘረጋል ሁለቱ ወሳኝ ንጥረ ነገሮች ናይትሮጅንንና ፖታሽን ደግሞ ኢትዮጵያ ታቀርባለች ኩባንያው በገለጸው መሠረት የመጀመሪያው ደረጃ የማዕለ ንዋይ ፍሰት 2.4 ቢሊዮን ዶላር ሲሆን 60 ከመቶው በብድር የተቀረው ገንዘብ ደግሞ ኢትዮጵያና ሞሮኮ በእኩል የሚያቀርቡት ይሆናል ሁለተኛው ደረጃ የ1.3 ቢሊዮን ዶላር ማዕለ ንዋይ ይጨመርበትና ከ9 ዓመታት በኋላ ፋብሪካው የሚያመርተው ማዳበሪያ መጠን 38 ሚሊዮን ቶኖች ይደርሳል። ሙስጣፋ ኤልዋፌ የተባሉት የኦሲፒ ማኔጂንግ ዳይሬክተር እጅግ ዘመናዊ የሆነው የኢንዱስትሪ ተቋም ኢትዮጵያ ማዳበሪያን በማምረት ረገድ ራስዋን እንድትችል ያደርጋል ማለታቸውን የፋይናንሻል ታይምስ ጋዜጣ ድረገጽ ዘግቧል። አናዶሉ የተባለው የቱርክ የዜና አገልግሎት ደግሞ የቱርክ ሙዓለ ንዋይ አፍሳሾች ኢትዮጵያ ውስጥ አስር ሺህ ለሚሆኑ ኢትዮጵያውያን የሥራ ዕድል እንደ ፈጠሩ አጠቃላይ ካፒታሉ ወይም ወረቱ ደግሞ 3 ሚሊዮን ዶላር እንደ ደረሰ አንካራ ያሉት የኢትዮጵያ አምባሳደር አያሌው ጎበዜ በያዝነው ሳምንት እንደ ገለጹ ጠቁሟል። ኢትዮጵያና ቱርክ የረጅም ጊዜ የሰረጸ ግንኙነት እንዳላቸው አምባሳደር አያሌው ጎበዜ በያዝነው ሳምንት አንካራ ሆነው ሲናገሩ እንደ አውሮፓ አቆጣጠር በ1996 ዓ ም የቱርክ ኦቶማን ኢምፓየር በሱልጣን አብዱል ሐሚድ ሁለተኛው ትገዛ ከነበረችበት ዳግማዊ ምኒሊክ ደግሞ ኢትዮጵያን ይገዙ ከነበሩበት ጊዜ አንስቶ የነበረ መሆኑን እንዳስረዱ ዘገባው ጠቁሟል። የመጀመሪያው የቱርክ ቆንስላ ኢትዮጵያ ውስጥ የተከፈተው እንደ አውሮፓ አቆጣጠር በ1912 ዓ ም እንደሆነ አምባሳደሩ አክለዋል። እንደ አውሮፓ አቆጣጠር በ1926 ዓ ም የቱርክ ኤምባሲ ኢትዮጵያ ውስጥ እንደተከፈተ ከሰሃራ በመለስ ካሉት የአፍሪቃ ሀገሮች የመጀመሪያው የቱርክ ኤምበሲ እንደሆነም የኢትዮጵያው አምባሳደር እንደገለጹ አናዱሊ የዜና አገልግሎት አውስቷል። ከቱርክ ጋር የሚደረገው የንግድ ልውውጥ አራት መቶ ሚሊዮን ዶላር እንደደረሰ፣ ወደ ኢትዮጵያ ከሚገቡት የመዋለንዋይ ፍሰቶች ወደ ግማሽ የሚጠጉት ከቱርክ መሆናቸውን አምባሳደር አያሌው እንደገለጹ የቱርክ የዜና አገልግሎት አክሏል። ሲኤንኤን የዜና ስርጭት በቻይና እርዳታ አፍሪቃው ስለሚሰሩ ትልልቅ የባቡር ሀዲዶች ዘግቧል። ባለፈው ጥቅምት ወር ኢትዮጵያ ውስጥ የተከፈተው አራት ቢሊዮን ዶላር የወጣበት የ750 ኪሎ ኸርዝ ርቀት ያለው የባቡር ሀዲድ በየብስ የተከበበችውን ኢትዮጵያ ከጅቡቲ የባህር ጠረፍ ጋር ያገናኛል ይላል ጽሑፉ። ወጪውን በከፊል የሸፈኑትና የሰሩት የቻይና ኩባንያዎች እንደሆኑና በቅርብ ጊዜያት ከአጎራባች ሀገሮች ሱዳንና ኬንያ ጋር ሊያገናኝ እንደሚችል ሲኤንኤን ድረገጽ ላይ የወጣው ጽሁፍ ያወሳል። የአፍሪቃ ሀገሮችን ከምስራቅ አፍሪቃ ጋር ለማገናኘት ባለው እቅድ መሰረት እያበበ በመሄድ ላይ ያለው የባቡር ሃዲድ መስመሩ ከደቡብ ሱዳን፣ ከኡጋንዳ፣ ከሩዋንዳና ከቡሩንዲ ጋር እንዲገናኝ የማድረግ እቅድ እንዳለ ጽሑፉ ገልጿል። አዲሶቹ የባቡር ሃዲድ መስመሮች የምስራቅ አፍሪቃ የባቡር ሃዲድ ማስተር ፕላን በሚለው የባቡር ዘርፍን ለማጠናከር በወጣው እቅድ መሰረት የሚዘረጉ ሲሆኑ የሚያስተዳድራቸው የምስራቅ አፍሪቃ ማህበረሰብ ነው። ይሁንና የባቡር ሀዲድ ግንባታ ወጪ ቀላል ባለመሆኑ የአፍሪቃ ሀገሮች ከቻይና ብዙ ገንዘብ ለመበደር እንደተገደዱ እንደ አውሮፓ አቆጣጠር ከ2004 እስከ 2014 ዓ ም በነበረው ጊዜ በ10 ዓመታት ውስጥ ማለት ነው የአፍሪቃ ሀገሮች ከቻይና የተበደሩት ገንዘብ ወደ 10 ቢሊዮን ዶላር ተጠግቷል ይላል። የሲኤንን ድረገጽ ጽሑፍ ቻይና ለምን እንዲህ አይነት ከፍተኛ የመዋዕለ ንዋይ ፍሰት እንደምታደርግ ጽሑፉ ሲያብራራ እየተበራከቱ በመሄድ ላይ ያሉት የብረትና የህንፃ ስራ ኢንዱስትሪዎቿ የውጭ ገበያ ለመፍጠርም እንደሚያመች የዓለም አቀፍ የፖለቲካ ኢኮኖሚ ፕሮፌሰር ደቦራ ብሮቲግም ገልጸዋል በሌላ በኩል ግን ይህን ሁሉ ብድር የተበደሩት የአፍሪቃ ሀገሮች እዳውን ሙሉ በሙሉ ለመክፈል ይቻሉ አይችሉ ገና የሚታይ ጉዳይ እንደሆነ ፕሮፌሰሯ አመላክተዋል። ሀገሮች ትልቅ ህልም ቢኖራቸውም በእቅድ ደረጃ የተቀመጠው ሁሉ ይተገበራል ማለት እንዳልሆነም ጽሑፉ ያስገነዝባል። ዩናይትድ ስቴትስና ሌሎች የምዕራብ ሀገሮች በአፍሪቃ ዙሪያ የተወሰኑ የባቡር ሀዲድ መስመሮችን ለመስራትና መዋዕለ ንዋይ ለመዘርጋት የሚያስችል ገንዘብ አበድረዋል። ይሁንና የቻይናን ያህል መዋዕለ ንዋይ የማፍሰስ ፍላጎት የላቸውም። መንግስታቱ ያላቸውን በመጠበቁ እንኳን ብዙም ስኬት አላገኙም እንደሚሉ ፕሮፌሰር ብሮትገም መግለጻቸውን የሴኔን ዘገባ ጠቅሷል። ቻይና አፍሪቃ ውስጥ የባቡር ሀዲዶችን ብቻ ሳይሆን ግድቦችን፣ ህንፃዎችንና ድልድዮችን በአፍሪቃ ዙሪያ ትገነባለች። ከቅርብ ዓመታት ወዲህ በአፍሪካ ሀገሮችና በቻይና መካከል የሚደረጉት የንግድና የሽርክና ውሎች እየጨመሩ ሄደዋል። አፍሪቃ ያሉት የቻይና ኩባንያዎች በአመት በ50 ቢሊዮን ዶላር የሚገመት የህንፃ ግንባታ ሥራ እንደሚያካሂዱ ፕሮቴገም ገልጸዋል። ያም ሲባል ግን የቻይና ንቅዶች የሚነቅፉም አልታጡም። የቻይና ኩባንያዎች ዲሞክራሲያዊ ካልሆኑ መንግስታት ጋር ይሰራሉ፣ የአካባቢው ሠራተኞችን ከመቅጠር ይልቅ የራሳቸውን ሠራተኞች ይዘው ይሄዳሉ በማለት ሲነቅፉ ቆይተዋል ሲል የሲኤንኤን ድረገጽ ላይ የወጣው ጽሑፍ ጠቁሟል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆይ ነው። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ተከታዩ የተፈጥሮ አካባቢ ሳይንስና ህይወት ሰሎሞን አባተ የሚያዘጋጀው ይሆናል። በኢንዱስትሪ የገፉት የቡድን ሐያዎቹ አገሮች ባለፈው ዓመት ፓሪስ ላይ የፈረሙት ስምምነት የሚያዘውን ግዴታ ለመወጣት የሚያስችሉ እርምጃዎችን ሳይወስዱ መቅረታቸውን የጠቀሰ ሰሞኑን የወጣ ሪፖርት ወቅሷል። በዚያ ላይ ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምረጡኝ ቅስቀሳቸው ወቅት ይዝቱ እንደነበረው ከፓሪስ ስምምነት የሚወጡ ከሆነ በካይ ጋዞችን ወደ ከባቢው አየር መልቀቅ ለመቀነስ የሚደረገውን ጥረትና እየታየ ያለውን መነቃቃት ሊያስተጓጉልና ሊቀለብሰው ይችላል ሲሉ የአየር ንብረት ጉዳይ ተመራማሪዎች ስጋታቸውን እያሰሙ ነው። የስምምነቱ ፈራሚ ከሆኑትና ግንባር ቀደም በካይ ከሚባሉት ሀገሮች መካከል ዩናይትድ ስቴትስ፣ አርጀንቲና፣ አውስትራሊያ፣ ካናዳ፣ ሳዑዲ አረቢያና ቱርክ በቅነሳው የሚጠበቅባቸውን ልክ ለመምታት የሚያስችሏቸውን ሕግጋት ሳያወጡ መቅረታቸውን በለንደን የምጣኔ ሀብት ጥናት ትምህርት ቤት የግራታም የአየር ንብረት ለውጥና የተፈጥሮ አካባቢ ምርምር ተቋም ባልደረባ ሳሙኤል ፍራንክ ሃውዘር ተናግረዋል። Are there policy frameworks, are there laws, are there incentives የፖሊሲ ማዕቀፎች አሉ? ሕግጋት አሉ? የበካይ ጋዞቹን ልቀት ለመቆጣጠር ወይም ለመቀነስ የሚያስችሉ በቂ ማካካሻዎች ወይም ማማለያዎች አሉ? ለምሳሌ እኛ ዩናይትድ ስቴትስ ውስጥ የንጹሕ ኃይል እቅድ አለን። ሆኖም የዘርፍ እቅድ እንጂ አጠቃላይ ወይም ሁሉን አቀፍ አይደለም። ሁሉንም ብከላዎች የሚመለከት አገር አቀፍ ግብ የለንም። የአሁኑ የጥናት ሪፖርት የወጣው ሞሮኮ ማራኬሽ ውስጥ ሲካሄድ ከቆየው የዓለም የአየር ንብረት ጉባኤ ጎን ለጎን ባለፈው ሳምንት በተዘጋጀ መድረክ ላይ ነበር። ማራኬሽ ላይ ከዓለም ዙሪያ የተጠራሩት ልዑካን ሊሰሩ ያቀዱት ለፓሪሱ ስምምነት አፈጻጸም ዝርዝር ደንቦችን ለመነጋገር ነበር። የፓሪስ ስምምነት የዓለም የአየር ንብረት ለውጥን ፍጥነትን ለመግታት እንዲቻል አጠቃላይ የአየር ሙቀት በኢንዱስትሪ አብዮት ዘመን ከነበረበት ከካቻምናው ምዕት ዓመት ከሁለት ዲግሪ ሴልሽየስ እንዳይበልጥ ለማድረግ ሊከናወኑ የሚገባቸውን ተግባራት ሁሉ መፈጸም ነው። የፓሪስ ስምምነትን መቶ አስር ሀገሮች በየሀገሮቻቸው የሕዝብ ተወካዮች ሸንጎዎች እያጸደቁ የራሳቸው ሕግጋት አካል አድርገውታል። ስለዚህ በእነዚህ መቶ አስር ሀገሮች መካከል ሽኩቻ ሊነሳ የሚችልበት ጥንስስ አለ። ይሁን እንጂ የተረጋጋ ነው ሊባል የሚችል አዎንታዊ መነቃቃትና እንቅስቃሴም አለ። ሀገሮች ወደየት አቅጣጫ መጓዝ እንዳለባቸው ያውቃሉ። ደግሞም ያ ጉዟቸው የራሳቸውን ጥቅም ሊያስጠብቅ በሚችል መንገድ መሆን እንዳለበትም ይገነዘባሉ። ይህ የሚባለው አዎንታዊ መነቃቃትና እንቅስቃሴ ግን የፓሪሱን ውል በወገናቸው እንደሚቀዱ የዛቱት መጪው የአሜሪካ ፕሬዚደንት ዶናልድ ትራምፕ ስራቸውን ሲጀምሩ ሊቀዛቀዝ ይችል ይሆናል የሚል ስጋት የበረታ ነው። ከመላ ዓለም ማራኬሽ ላይ የተሰባሰቡት ልዑካን ዩናይትድ ስቴትስ ቁርጠኝነትና ቃሎቿን ጠብቃ እንድትቀጥል ጉትጎታ አሰምተዋል። የቦትስዋና ፕሬዚደንት ያን ኻማ አንዱ ናቸው። ኖ ከረንት ኦር ኢንከሚንግ አድሚኒስትሬሽን ሹድ አቴምፕት ቱ አንዱ አወር ኮሌክቲቭ ዊል ምድራችን የተሻለች ስፍራ እንድትሆን ለማድረግና ሕይወትም በላይዋ ላይ እንዲቀጥል ዋስትና ለመስጠት የሚያስችለውን መከናወን ከነበረበት ጊዜ በእጅጉ ዘግይተን የገባንበትን የዓለማችን ህዝቦች የጋራችን የሆነውን ፍቃዳችንን ለመበተን ማንኛውም የአሁኑም ሆነ መጪ አስተዳደሮች እንዲህች አድርገው መሞከር የለባቸውም። በኦባማ አስተዳደር ዘመን ዩናይትድ ስቴትስ በአካባቢ ደህንነት ጥበቃ ትግል ውስጥ ርቃ መጓዟን የአየር ንብረት ጉዳይ ጠቢባን ይመሰክራሉ። በማራኬሹ ጉባኤ ላይ ተገኝተው የነበሩት የአሳቢ ሳይንቲስቶች ኅብረት ዋና የምጣኔ ሀብት ባለሙያ ራሄል ክሊትስ ከባልደረባይ ሄንሪ ሪጅዌል ጋር ባለፈው ሳምንት በስካይፕ ተወያይተው ነበር። የኦባማ አስተዳደር የበካይ ጋዞች ልቀቱ በ2005 ዓ.ም ከነበረበት ደረጃ በ2050 ዓ ም በ80 ከመቶ እንዲወርድ የሚያደርግ ግብ ትናንት በይፋ አውጥቷል። ይህ ግዙፍ እቅድ ነው። እስካሁን ከታዩ የዩናይትድ ስቴትስ እርምጃዎች ሁሉ እጅግ የገዘፈ ቢሆንም ሊሆን ከሚገባው ግን በብዙ ያነሰ ነው። የፓሪሱን ስምምነት በፓርላማዋ አጽድቃ የራሷ ሕግ ለማድረግ እንግሊዝ እስካሁን ላለፈው ጊዜ የመጨረሻይቱ አገር ሆናለች። የአሜሪካ ወዳጅና አጋር የሆኑ ሀገሮች ዶናልድ ትራምፕ የሀገራቸውን ፊርማ ከውሉ ሰነድ ላይ እንዳይቀዱ ለማሳመን ብርቱ ጫና ለማድረግ ይጥራሉ የሚል ተስፋ ያላቸውም ብዙ ናቸው። ይህ በእንዲህ እንዳለ የአየር ንብረት ለውጥን ፍጥነት ያለዝባል፣ ይገታል በሚል እምነት የተፈረመው የፓሪስ ስምምነት በመጪው የአሜሪካ ፕሬዚደንት ዘመን አደጋ ላይ ይወድቃል የሚል የበረታ ስጋት ያላቸውን ሰዎች የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ በመጠኑ ለማባበል ሞክረዋል። ጆን ኬሪ ባለፈው ሳምንት በሃያ ሁለተኛው የዓለም የአየር ንብረት ለውጥ ጉባኤ ላይ ባደረጉት ንግግር፣ እዚህ ፊታችሁ ቆሜ የተመራጩ ፕሬዚደንታችን ፖሊሲዎች ምን ሊሆኑ እንደሚችሉ መላይ የመታሁ መናገር አልችልም። ከመንግሥት አገልግሎት የሕይወት ዘመን ልምዴ እንደምረዳውና እንደማውቀው ግን ብዙ ጊዜ በምረጡኝ ዘመቻዎች ወቅት የሚባሉ ነገሮች ሁሉ ወደ ሥራው ሲገባ እንዳሉ አይዘልቁም ለወጥ ሲሉ አይቻለሁ ብለዋል። ማራኬሽ ላይ ተሰብስበው የቆዩት ወደ ሁለት መቶ የሚጠጉ ሀገሮች ልዑካን ባለፉ ሁለት ሳምንታት ባደረጓቸው ንግግሮች ሁሉ ቀልባቸውና መልእክቶቻቸውን ከዩናይትድ ስቴትስና ከተመራጩ ፕሬዝደንቷ ዶናልድ ትራምፕ ላይ አላነሱም። ትራምፕ ቀደም ሲል ጀምሮ ሲናገሩ እንደቆዩት አሜሪካ በወል ስምምነቶች ውስጥ እየገባች የመታሰሯን ነገር አልወደውም፣ አልፈቅድምም እንዲህ አይነት ውሎቿን ሁሉ እየቀደድኩ የአሜሪካን ጥቅም በሚያስቀድም ሁኔታ በተናጠል እደራደራለሁ ሲሉ ቆይተዋል። በተለይ የፓሪስ ስምምነት የአየር ንብረት ለውጥ አለ ብለው እንደማያምኑ ለሚናገሩት ለትራምፕ አቋም ምንድን ነው? ንጹህ አየር ብርቱ ችግር ነው በእርግጥ ብዬ አስባለሁ። ንጹህ አየርና ንጹህ ውሃ ሊኖሩን ይገባል። ለእኔ እነዚህ በጣም አስፈላጊ ናቸው። እኔ የአየር ንብረት ለውጥ አለ ብዬ አላምንም። የዓለም ግለት ይሉታል፣ የአየር ንብረት ለውጥም ይሉታል። አሁን ደግሞ የበረታ የአየር ጠባይ እያሉት ነው ብለዋል ትራምፕ። ለማንኛውም የማራኬሽ ድምተኞችና የዓለም የአየር ንብረት ጉዳይ ተመራማሪ ጠቢባን የዛሬ ሳምንት ለአሜሪካም ለዓለምም ብርቱ መልእክት አስተላልፈዋል። የተፈጥሯችን አካባቢ የአየር ንብረቱ አስደንጋጭ በሆነና ታይቶ በማይታወቅ ፍጥነት እየጋለ ነው። ፈጥነን ምላሽ የመስጠት ግዴታ ወድቆብናል። በካ የሆነውን የከርሰ ምድር ድፍድፍ ዘይት መጠቀምን ዓለም እንዲያቆምና ሊቀለበስ በማይችል ሁኔታ ወደ ንጹሕና ታዳሽ ኢነርጂ እንዲዞርም ነው ተሟጋቾቹ አበርትተው የሚጎተጉቱት። ማራኬሽ ላይ የወጣው የጋራ መግለጫ ይህ አቋም ከመንግስታት ብቻ ሳይሆን ከሳይንስም፣ ከንግድም በሁሉም ደረጃዎች ካሉ ሁሉም አይነት ዓለም አቀፍ የተግባር እንቅስቃሴዎች የፈለቀና የተቀዳ ነው ብሏል። የተከበራችሁ አድማጮቻችን ፕሮግራማችን ይቀጥላል። ተከታዩ ዝግጅት ሰሞኑን ያለፈ የጥበብ ሰው ሕይወት ይዘክራል። ከሙዚቃ አድናቂዎች ልብ የማይጠፉ በሺዎች የሚቆጠሩ ነጠላ ዜማዎችና ከ250 በላይ ሙሉ የሙዚቃ አልበሞችን ያቀናበረ ሙዚቀኛ ነበር ሙሉጌታ አባተ። ሙሉጌታ አባተ በሕክምና ሲረዳ ቆይቶ በተወለደ በ50 ዓመቱ ባሳለፍነው ሳምንት አርፏል። በሥራ ዘመኑ ካጠገቡ ያልተለዩ የሙያ አጋሮቹ ስለ ሙሉጌታ አባተ ባህላዊና ዘመናዊ የሙዚቃ ቅንብሮች በአጭሩ ለመዳሰስ ሞክረዋል። መስታወት አራጋውነች ያነጋገረቻቸው የተወለደው ወሎ ከሚሴ የተባለ በሚጠራው ትንሽ ከተማ ሲሆን ያደገው አዲስ አበባ ሾላ ላምበረት በመባል በሚታወቀው አካባቢ ነበር። ሙልጌታ አባተ የሙዚቃ ሕይወቱን የጀመረው ሀረር ይገኝ በነበረው ጎሃ ምስራቅ በመባል በሚታወቀው የጦር ሰራዊት የሙዚቃ ባንድ ውስጥ በሊድ ጊታርና ኪቦርድ ተጫዋችነት ነበር። ከዛም በአዲስ አበባ የኦሮምኛ ዘፈኖችን በስቱዲዮ በመቅረጽ የሙዚቃ ማቀናበር ስራውን ጀመረ። ለረዥም የስራ ዘመን ያልተለየው ዜማና ግጥም ደራሲው ዘላለም መኩሪያ ሙልጌታ አባተ ለሙያው ያደረገው መሥዋዕትነት ታላቅ ነው በማለት የስራ ዘመኑን ይገልጻል። ሲጀምርም ራሱ ሙልጌታን በብዛት የኦሮምኛ ዘፈኖችን ነበር የሚሰራው። ለመጀመሪያ ጊዜ እንግዲህ አማርኛ የጀመረው በነ አበበትግህና በሰርጓለም ዘፈኖች ነው። ወደ ካሴቱ አለም ማለት ነው። ከዛ በኋላ እንግዲህ የነ ፍቅር አዲስ የነ ታደሰ አለሙ ከኔም ጋር ደግሞ የነ አሳ በለውን ማናልቦች ዲቦን እነ ማዲንጎን ስያሜ ያጣሁላት የሚለውን እንደዚህ እንደ ሪሚክስ በማድረግ ደግሞ የነ ታምራት ሞላት እንደዛ እንደዛ እያለው በርካታ ስራዎችን የሰራ ነው። ሮሃባንድ እያቆሙ ሲመጡ ቀጥታ የተረከበው ሙሉ ጌታ ነው ማለት ይቻላል። እንግዲህ ሰማንያዎች ውስጥ ነበሩ ደግሞ አዳዲስ ልጆች የወጡት። የነዛን ሁሉ ስራዎች እንግዲህ ሙሉ ለሙሉ የነባሮችንም የነዛንም የኦሮሚኛ ዘፈኖችንም ያኔ በጎልፍ የወጡበት ጊዜ ነበርና ልክ ከባንድ ሲስተም ወደ ዋን ማን ባንድ የሄደው በሙሉ ጌታ ነው። በርካታ ናቸው። እነ ፍቅራፒስ፣ እነ ሀይልዬ ናርጌራሽ፣ እነ ትግስታ ፎርክ፣ እነ መሰል ፈንቶ፣ እነ ብርቱና፣ እነ ግዛቸው ተሾመ፣ እነ ተስፋ ወርቅ እነዚህ በባህል ናቸው። ዘመናዊዎቹ ደግሞ እንደዚ በጣም ብዙ የኮሌክሽን ዘሮች ደግሞ እነዚሁ ሁለት ወለላዎች፣ ምናምን አባዎች፣ ብርቱካን ፍሬዎች ምናምን እንደዚህ በርካታ ናቸው። ብቻ የትኛውን ብዙ ናቸው። በርካታ ስለሆነ ሙሉጌታ አባተ ታሟ አልጋ ከመያዙ በፊት በሙዚቃ ስራ በጣም ተጠምዶ እንደነበር እና ለራሱ ከሚሰጠው ጊዜ ሙዚቃ በመስራት የሚያሳልፈው ጊዜ ረዥም እንደነበር ዘላለም ይናገራል። ሙሉጌታ እንግዲህ ምንድን ነው በዚህ አስር አስራ አምስት አመት ተጎድቷል። በቃ የለም፣ ምንም ነገር የለም ማለት ትችላለች። የሙሉ ጊዜ ሰራተኛ ሆኖ ነው ሙዚቃውን ይሠራ የነበረው ክፍያም ኖረም አልኖረም። ትንሽ ከተጎዳ በኋላ ነው ወደ ሐኪም ቤት የደረሰው። ምክንያቱም በቅርብ አልበምም ለማውጣት እያሰቡ ማስተር ጨርሶላቸው ቁጭ አሉ። አሁን ቆይ አሁን ማስተሩን ሰጣችኋለሁ አሁን እያላቸው ነው ታሙ። እንኳን ቤቱ በትዕግስት አርፎ ህመሙን ሊያስታምም አልቻለም። ወይዘሮ ላይላ መሐመድ የሙልጌታ አባተ የህይወት አጋር ናት። በትዳር ዘመናቸውም ሁለት ሴት ልጆችና አራት ወንድ ልጆችን አፍርተዋል። ሙልጌታን ለሞት ያበቃው ህመም ምን እንደነበር ስትገልጽ ሜኒንጃይትስ፣ ስኳር፣ ደም ግፊት ደግሞ ስትሮክ ሶስቱ ተደራረቡና ወደ ሶስት ወር አካባቢ ሁለት ወሩን በህክምና ያው ህክምና ደግሞ በጣም ውድ ስለሆነ ስላልተቻለ መጨረሻ ላይ የሚከፍ የሚከፈል ምናምን ጠፋ። በአምቡላንስ ወደ ሆስፒታል እንደሄደው ሁሉ ሳይሻለው፣ እንግዲህ ምንም አቅም ስለሌለ በአምቡላንስ ወደ ቤት መጣና በጣም ነው የሚያሳዝነው። ብታይ እኛ ደግሞ ያው ምንም ሌላ ገቢ የለንም። እሱ ነው የሚሰራው የሚያስተዳድረን። ያው አንዳንድ አርቲስቶች ገዛ ምክንያት ወደ ኮሪያ ሆስፒታል ሄደን እዛ የሚከፈል ሲጠፋ ጊዜ ምንም ሳይሻለው በስሪንጅ ነው ምግብ እንወስደው በአፍንጫው ላይ ቱቦ ተደርጎለት ነው። አይገላበጥም፣ እግሮ አይሰራም፣ እጁ አይሰራም፣ አንገቱ ቀና አይልም፣ ምግብ አይበላም። ትንሽ ትንሽ አጥሜት በስሪንጅ በአፍንጫው በኩል ነው የሚገባው። እንደዛው ትንሽ ሰው ሻል ብሎት ነው በእግሩ ከሆስፒታል ወደ ቤቱ የሚገባው አይደለም። እሱ ግን በአምቡላንስ በቀበቶ እንደተሳሰረ ወደ ቤት ገባ እንልሻለሁ በአቅም እጥረት ምክንያት ቤትም ደግሞ ያው ነርስም ከሌለ ትሪት የሚያደርግ የሚቆጣጠርልሽ፣ ስኳሩን፣ ደም ግፊቱን ምንም ምንም ነገር ስለሌለ በቃ ቤት ደግሞ አንድ ሀያ ቀን ምናምን አካባቢ ላይ ተኛ። ከዛ እየደከመ እየደከመ መጣ። ያው ብዙም ምግብም ስላልበላ ያው ቅዳሜ ማታ አምስት ሰዓት ላይ እጄ ላይ ነው ያረፈው። የሚያሳዝን ነው እንደ ሰው መኪና ሳይኖረው ጥሩ ቤት ሳይኖረው ጥሩ ምንም ነገር ሳይኖር እንደ ልፋቱ ምንም የተጠቀመው ምንም እንትን ያለው ነገር የለም። ግን ያው በስራ ወርካታ አለው። እኔ መታወቅ የምፈልገው በስራዬ ነው ይልሻል። እኔ ለገንዘብ ብዬም አይደለም የምሰራው ስሜቴ የሙዚቃ ህይወቴ ነው እንዳለ ነው እንግዲህ፣ ሰውን ሁሉ እንደረዳ ለዚህ ደረጃ ብዙዎቹን ታውቂያለሽ። እንግዲህ አንቺ ልነግርሽ አልችልም። እሱ ሲሞት ቤትስ ጤፍ አልነበረን። በቃ ይሄን ያህል ነው። ሙልጌታ አባተ ለሚያቀናብራቸው በርካታ የባህል ሙዚቃዎች ዜማና ግጥምን በመድረስ ከጎኑ ያልተለየው ተስፋ ብርሃን ስለ ሙልጌታ የመጨረሻዎቹ የስራ ዘመን እንዲህ ይገልጻል። ሳ ሊሆን ይችላል ግን ሙልጌታ ተጋ ሞ አይቻላል ስራ ተፈጠረ በመሆኑ

ማታ ስራ ነው የምንውለው። የሙሉጌታ አባተ የሙዚቃ ቅንብር በቁጥር የሚታወቅ እንዳልሆነም ተስፋ ብርሃን ይናገራል። ሙሉጌታ እንግዲህ ሁለት ሺ በላይ ሙዚቃ ሰርቷል። በአልበም ደረጃ ቁጥር የለውም። አሁን ቆጥሮ ጨርሰዋል ብለሽ ነው? እንደዚያ ነው። ግን በአልበም ደረጃ የሰራቸው ከሁለት መቶ አንሳ በላይ ድምፃውያል ናቸው። በአልበም ደረጃ እንግዲህ ነጠላ ዜማዎችን አሁን ቆጥሮ ዘልቆት አምስት ሺ የሚገመታል። ያ ሶስት ሺ ይባላል። በትክክል ቁጥሩ አይታወቅም። I'm <laughs> ለድምፃዊ ይሁኔ በላይ ሁለት ሙሉ የሙዚቃ አልበሞቹን ሙልጌታ አባተ ነበር ያቀናበረለት። ሙልጌታ በጣም በጣም ጥሩ የተዋጣለት የኢትዮጵያ ሙዚቃ አቀናባባሪ መሆኑን ለእኔ በሰራለኝ ሁለት አልበሞች ውጤት ተገንዝቤ ያለሁ። ሙልጌታ በተለይ በኢትዮጵያ የባህል ሙዚቃ ልዩ ተሰጥኦ ያለው ነው፣ ከእኔም አልፎ በሌሎች ዘፋኞች አልበማቸው ላይ ሲሰማው። በጣም የማደንቀው እጅግ በጣም በጣም እጅግ በጣም ጥሩ የሙዚቃ አቀናባሪ ነበር። ከአንድ ወር በፊት በዚህ ካለነው አርቲስቶች መካከል በጣም ጥቂቶች ተገናኝተን መታመሙን ስንሰማ ትንሽ ገንዘብ ለማሰባሰብ ሞክረን እንደነበረ ማስታወሳለሁ። ሙልጌታ በጣም በጣም ጥሩ ሰው ነው፣ ለእኔ በጣም ጥሩ ሰው ነበር። ከዚህ ከአሜሪካን ሀገር ሄጄ በተጣበበ ጊዜ ደከመኝ ሰለችኝ ሳይል በአጭር ጊዜ ውስጥ ሰርቶ ያስረክበኝ የነበረ በጣም ታላቅ ባለሙያ ነበረ፣ እና በጣም በጣም የማይገኝ እንቁ አቀናባሪ ነበር እና ሙልጌታ እንግዲህ ቸሩ አምላካችን ነፍሱን በገነት ያኑሩልን። ባለቤቱንም መላ ቤተሰቡንና አድናቂዎችን በሙሉ መጽናናቱን እመኛለሁ። ለቤተሰቦችና ለሙዚቃ ስራው አድናቂዎች በሙሉ መጽናናትን እንመኛለን። እያም ከስቱዲዮ እንዲሁ ለሙሉ ጌታ አባተ ቤተሰቦች፣ ወዳጆች በሙሉ እንደዚሁም ለሙዚቃ አፍቃሪዎችና ለኢትዮጵያውያን መጽናናት እንመኛለን። ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠራጠር ያሉ መረጃዎችን እናካፍላችሁ ውስጥ ያሁን ከምንዛሬ ልነሳ አንድ የዩናይትድ ስቴትስ ዶላር 22 ብር ከ26 ሳንቲም ተመንዝሯል። ዛሬ የባንክ መሸጫ ዋጋ 22 ብር ከ70፣ የባንክ መግዣ ዋጋ 22 ብር ከ69 ሳንቲም ነው። ምንጩ የኢትዮጵያ ብሔራዊ ባንክ ነው፣ ዛሬ ያወጣው ዝርዝር ነው። ይህንን የሚናገረው ኤንቢኢ ዶት ጂኦቪ ዶት ኢቲ ላይ 18 ምንዛሬዎችን የያዘ ዝርዝር አስፍሯል የኢትዮጵያ ብሔራዊ ባንክ ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ኢትዮሜት ጂኦቪ ኢቲ ላይ አሁን ባገኘሁት መረጃ መሰረት ነገ ቅዳሜ ህዳር 17 2009 ዓ ም አዲስ አበባ ካፊያ ወይም ዝናብ ይኖራታል። ፀሐይም እንደሚወጣባት ይተነበያል። እንደዚሁም ሙቀቷ ከፍተኛው 24፣ ዝቅተኛው 12 ዲግሪ ሴልሲየስ ይሆናል። በኢትዮጵያ ዝቅተኛው የባህር ዳሩ ዝቅተኛ 7 ከፍተኛው ደግሞ የሰመራና የጋምቤላ 36 ከፍተኛ 36 ዲግሪ ሴልሺየስ ነው የሚሆነው። በኢትዮሜት ዳት ጆቪ ኢቲም ላይ እንደዚሁ የ18 የተለያዩ የኢትዮጵያ ግዛቶች ጣቢያዎች የተሰባሰቡበት መረጃዎችና የሶስት ቀናት ትንበያዎች ሰፍረዋል። አንድ መረጃ አለ። አዲሱ አንድ የሰው ልጅ ከየት እንደመጣ ታውቃለህ? ከአዳም ነው። እስከ ሳይንቲስቶች እንደሚሉት ከዝንጀሮ ነው። አንድ ነገር አንድ ነገር አስታወስከኝ። አንድ ልጅ እናቱ ጋር ይሄድና ማማ፣ አባባ ከዝንጀሮ ነው የመጣ ነው ብሎኛል ከማን የመጣ ነው ሲላት እኔ አባትህን አላውቅም እኛ ግን ከሰውን የመጣ ነው ብለው። በነገራችን ላይ ልክ የዛሬ 157 ዓመት ነበር እንግሊዛዊው የስነ ተፈጥሮና የከርሰ ምድር ተመራማሪ ቻርልስ ሮበርት ዳርዊን ኦሪጂን ኦፍ ስፒሲስ ወይም የዝርያዎች መነሻ የሚለውን የሁላችንም መነሻ ምናልባት አንድ ሊሆን ይችላል የሚለውን የኢቮሉሽን ወይም የአዝጋሚ ለውጥ መላምቱን እየተናገረው የሚያወጣውና ያሳተመው ትልቅ ንድፍ ሀሳብ ነው። እስከዛሬም ክርክር ላይ ነን። ወደ ዝንጀሮ እንደማወስዱን ተስፋ እስከዛሬም ክርክር ላይ ነን። እንግዲህ ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን አድማጮች ነገ ከምሽቱ ሶስት ሰዓት እንገናኛለን። በአማርኛው ፕሮግራም ቀጥሎ የትግርኛው ፕሮግራም ይቀርባል። አብራችሁን ስለ ቆያችሁ እናመሰግናለን። ሰላም ብዳና ነው።